ለመሆኑ እንደዚህ አይነት ታሪካዊ ድሎች በአሁኑ ትውልድ ህይወት ውስጥ ምን ቦታ አላቸው? ለዶክተር ማግዜር አንዳንድ ወጣቶችን አነጋግሯል። ሰረሳው ያለፈው ሲነሳ የአንግሬ ሰው ሆ ብሎ ተነሳ ከፈተነ ወገብሽ በስሳ እንደዚህ አርሲ ዞን እዛ ዱግዳ ወረዳ ኔ አብደላ አማኑ ቦባሳ ይባላለው። አርሲ ዞን በጎልቾ ከተማ አርሲ። እንዴት ነው ታዲያ በአርሲ ዛሬ 75ኛው የድል በዓል እየተከበረ ነው የሚገኘው? አዎ ወጣት ነህ? ወጣት ነኝ። ማምር ነኝ ነው። እንግዲህ በ75 ዓመት በፊት ነው የጣሊያን ጦር ኢትዮጵያን ለቆ የወጣው በጦርነት ተሸንፎ። ላንተ እና አብረው ላሉ ሰዎች ምን ትርጉም አለው ይሄ ድል? በዛን ጊዜ አሁን ያንን ችግር ውስጥ አሳልፎ ዛሬ ሀገሪቷን ለእኛ ማስረከቡ በጣም የሚያስደስት ነው። እኛም ለወደፊት እንደዚህ አይነት ባህሪ አጠንክረን ለወደፊትም ለግንባታ ይሁን፣ ለኢኮኖሚም ይሁን፣ ለዲሞክራሲ ይሁን ተዘጋጅተን እንደዛው እንደ አባቶቻችን እንዳሳለፉትን እናሳልፋለን ይምል እንነጋገራለን። በጣም መልካም አመሰግናለሁ። ለኢትዮጵያ ሕዝቦቹ እንኳን ለዚህ ድል በዓል አደረሳቸው ይላል። ለወደፊቱ የሚያደርሰን እንዴት ዋልክ? እንኳን አደረሰህ። እንኳን አብረህ የት ከተማ ነው? በቅድሚያ በዓሉ እየተከበረ ነው። ዕድሜህን ንገረኝና እስቲ እንነጋገር። ስለ ድል በዓል ምንድን ነው? ለአንተ ምን ትርጉም አለው? ቲቪ እያየ ነው። ቴሌቪዥን እያየ ነው። ምን አለ ቴሌቪዥን ላይ ዛሬ? ስለ ግንቦታ ስለ ግንቦታ ነው ዛሬ ያለው። የት ከተማ ነው ሆቴል ውስጥ የምትሰሪው ስለ ድል በዓል የምታውቂው አለ የጣሊያን ሰራዊት ኢትዮጵያን ለአምስት አመታት አስተዳድሮ ነበር የዛሬ 75 አመት በዛሬው ዕለት ነው እንግዲህ ኢትዮጵያ አሸንፋ ነጻነቷን ያወጀችው በአንቺ ህይወት አሁን በምትኖሪው ህይወት ውስጥ ፋይዳ አለው ለውጥ አለው ብለሽ ታስቢያለሽ? ለምሳሌ ነጻነታችን እንዲከበር ሆኗል እንደ ሌሎቹ ሀገር ገኝ ብንገዛ ኖሮ አንዱ ብሄር ከአንዱ ብሄር ራሱ የማይስማማበት ጊዜ ይኖር ይሆናል ስለዚህ ኢትዮጵያ ነጻነቷን ጠብቃ ራሷን ማስተዳደር መቻሏ ብሄሮች ከብሄሮች እንዳይጋጩ አድርጓል ብለሽ ነው የምታስቢው ወጣት ነሽ ሀያ አራት አመትሽ ነው የዛሬ ሰባ አምስት አመት የሆነ ታሪካዊ ድል ወይም የታሪካዊ ክስተት አሁን በአንቺ ህይወት ምን ምን ፋይዳ አለው ምን ምን እንድታስቢ ስለ ራስሽ፣ ስለ ማንነትሽ ምን እንድታስቢ ያደርግሻል? ማለት ደስ ይላል። ያው እኮ እነሱ ናቸው እንደዚህ መስዋዕት ነሱ። በአሁኑ ሰዓት ቢሆን የአሁኑ ትውልድ እንደዛ ያደረጋል ብዬ አላስብም። ያንቺ ትውልድ እንደዛ ያደረጋል ብለሽ አታስቢም? ለምን እንደነሱ? እነሱ ያን ያህል ምሮሮ አለን ብዬ አላስብም። የእነሱ ይበልጣል። በጣም ነው የማመሰግነው ሀረግ።